ካለፉት ጥቂት ዓመታት ወዲህ ከሚታየውም ሆነ ከሚሰማው አኳያ በኢትዮጵያ ያለው ሙስና በእጅጉ የሚያስደነግጥ ነው ሲሉ አንድ በፌዴራሉ የሥነ ምግባርና የጸረ ሙስና ኮሚሽን ከፍተኛ የስራ አመራር ለአሜሪካ ድምፅ ተናገሩ። ያለውን ችግር ለመፍታት ተቀዳሚውና ዋናው ጉዳይ የፖለቲካ አመራሩ ሙስናን ለመዋጋት ያለው ቁርጠኝነትና በተግባርም የሚወስዳቸው እርምጃዎች እንደሆኑም አስገንዝበዋል። መለስካቸው አምሃ ነው በኮሚሽኑ የሙስና መከላከል ዲሬክተር አቶ አክሊሉ ሙልጌታን ያነጋገረው። ግሎባል ፋይናንሻል ኢንቴግሪቲ የተሰኘ አንድ ዓለም አቀፍ ተቋም እንደገመተው እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2014 ወይም በእኛ አቆጣጠር ከ1997 እስከ 2006 ዓ ም ድረስ ከኢትዮጵያ በየዓመቱ ከ1.6 እስከ 3.1 ቢሊዮን የአሜሪካ ዶላር ሕገወጥ በሆነ መንገድ ሲወጣ ቆይቷል አሁንም እንደ አውሮፓውያን ዘመን አቆጣጠር ከ1997 ዓ ም እስከ 2012 ማለትም ባለፉት 42 ዓመታት ውስጥ ማለት ነው። ካፒታል በማሸሽ አገሪቱ 31 ቢሊዮን ዶላር አታለች። አንዳንድ የምጣኔ ሀብት ተመራማሪዎች ይህ ሀብት የአገሪቱን አማካይ የምጣኔ ሀብት እድገት በ22 በመቶ ዝቅ አድርጎታል ይላሉ። ይህ ታዲያ ከ2001 ዓ ም እስከ 2013 ዓ ም ባሉት ዓመታት የሸሸውን ሀብት በማስላት ብቻ ነው። ከዚህም በላይ ይህ ሀብት በኢትዮጵያ ውስጥ ቀርቶ ቢሆን ድህነትን በአማካይ በሁለት ነጥብ አምስት በመቶ መቀነስ በተቻለ ነበር ሲሉ ባለሙያዎቹ ይተቻሉ። በዚህ ምክንያት ኢትዮጵያ በአፍሪካ ውስጥ ሕገ ወጥ በሆነ መንገድ ሀብታቸው ከአገር ከሚወጣባቸው ወይንም ከሚሸሽባቸው በመጀመሪያ ደረጃ ከሚሰለፉ አስር አገሮች መካከል አንዷ ሆናለች። ይህ በአገሪቱ እየተንሰራፋ ያለው የሙስና ወንጀል አንዱ ገጽታ ብቻ ነው። አቶ አክሊሉ ሙሉጌታን ይህን ወንጀል ለመከላከል ምን እያደረጋችሁ ነው? አልኳቸው። እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስትን የሕዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም ሀገርን ሕዝብን የሚጎዳ ችግር ነው። ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። ለመከላከል ተመራጩ አካሄድ የመከላከሉ ስራ ላይ የበለጠ ውጤታማ ሆኖ መሄድ ነው። ሕግ ማስከበሩ ክፍልም የራሱ የሆነ ትልቅ አስተዋጽኦ እንዳለው ባይካድም በመከላከሉ ስራ ስንል እንግዲህ አንደኛ የማህበረሰቡን አስተሳሰብ፣ አመለካከት ግንባታ ትውልድን በስነ ምግባር ተኮትኩቶ ታንጾ እንዲያድግ የማድረግ ስራዎች፣ ህብረተሰቡ ራሱን ከእንደነዚህ አይነት አገርና ህዝብን ከሚጎዱ ወንጀሎች ራሱን ጠብቆ የሚታዩ ችግሮችን ደግሞ በንቃት የሚታገል ጠንካራ የሆነ የጸረ ሙስና ትግሉ አቅም እንዲሆን የማድረግ ስራ በዚህ ኮሚሽን እየተሰራ ነው። ከማስተማር ስነ ምግባር ከመገንባት ጋር በተያያዘ ከዚህ ባለፈ አንዱ ለሙስና የሚያጋልጥ ወይንም ደግሞ ሙስና ምቹ ሁኔታ የሚፈጥር ተብሎ የሚታሰበው የተቋማት አሰራር የመንግስት ተቋማት አሰራር በመንግስት ተቋማት አሰራር ውስጥ ቀልጣፋ ግልጽነት ያለው ተጠያቂነት ያለበት አሰራር መዘርጋት እስካልተቻለ ድረስ ሰዎችን በመቅጣት በመከታተል ብቻ ወንጀሉን መከላከል አንችልም እና ይህን ሲስተም ከተቋማት ጋር ሆኖ በማጥናት በጥናት ላይ ተመስርቶ እንዲዘረጋ ማድረግ ነው። ሌላው የመከላከል መሳሪያ አድርገን እየተጠቀምንበት ያለ ነው የሀብት ምዝገባና የሀብት ማሳወቅ ስርዓታችን ይሄ በራሱ በመንግስት ተሿሚዎች በመንግስት ሰራተኞች ቁልፍ ቦታ ላይ ባሉ የመንግስት ሰራተኞች እና በሕዝብ መካከል መተማመንን ከመፍጠር ጀምሮ አላስፈላጊ እና ህገወጥ የሆነ የሀብት ማካበት ፍላጎትን መከላከል፣ መቅረፍ ስለሚያስችል ሙስናን ከመከላከል አኳያ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ኢቨን ለኢንፎርስመንቱ ለህግ ማስፈጸሙም ደግሞ እንደ ግብአት ስለሚያገለግል እንደነዚህ አይነት ነገሮችን አጠናክረው በመስራት ሙስናን ለመከላከል የሚያስችሉ ነገሮችን እያከናወነ ነው ያለው። በተለይ ደግሞ በተመረጡ ጉልህ ናቸው ብለን በምናስባቸው ተቋማትና ተግባራት ላይ ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ባለፈው ዓመት ማለት 2018 ማለት ነው በ175 የዓለም ሀገሮች ባደረገው ጥናት የኢትዮጵያ ከፍ ያለ የሙስና ወንጀል ይፈጸምባቸዋል ተብለው ከሚገመቱት አገሮች አንዷ አድርጓታል። ከ175 ሀገሮች ወደ መቶ 14 ተኛ ደረጃ ላይ አስቀምጠዋታል። የኢትዮጵያ ስነ ምግባርና ፀረ ሙስና ኮሚሽን ለዚህ ምላሽ ስጡ ቢባል እንዴት ነው የሚመዝ ነው እንግዲህ የትራንስፓረንሲ ኢንተርናሽናል ኢንዴክስ በብዙ መልኩ ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆኖ ምዘናው በተለያየ መልኩ ቀርቡበት ጥያቄዎች አሉ። ያ እንደተጠበቀ ሆኖ ግን የትራንስፓረንሲ ኢንተርናሽናል ያስቀመጠው ምዘና ወሰድንም አልወሰድንም በተጨባጭ ግን አሁን በሀገራችን የሚታየው እውነታ ባለፉት ቅርብ ዓመታት እንደ ህዝብ ሊያስደነግጠን የሚችል ትልቅ የሆነ ልዩ ትኩረት የሚሻ ይህ ሙስናና ብልሹ አሰራር ችግር መኖሩ በድፍረት መናገር ይቻላል፣ ከምናያቸው ከምንሰማቸው መረጃዎች በመነሳት ማለት ነው። ስለዚህ እኔ እንደ ግል እዚህ ኮሚሽን ውስጥ እንደሚሰራ አንድ ባለሙያ የዚህ ስራ ኃላፊ በዚህ መልክ ነው የምረዳው። የትራንስፓረንሲ ኢንተርናሽናልን የምዘና ውጤት ደግሞ እንዳለ ስንወስደው ጥሩ ነው የሚያስብል አይደለም። ከ175 ሀገራት የምንሻላቸው ሀገራት እንዳሉ እናውቃለን። ግን ከእኛ ከከፉት ይልቅ ከኛ የተሻሉ ደግሞ ብዙ ሀገራት አሉ። በዚህ አንጻር ያለንበት ቦታ አሁንም በፍጥነት ይህንን ችግር በአግባቡ ሰርተንበት መለወጥ መቻል አለብን። ካልሆነ ግን አደጋ ውስጥ ነው ያለን የሚለውን ነገር ነው የሚያመላክተው። ይህንን ተግባራዊ ለማድረግ ኮሚሽኑ በአስቸኳይ ማድረግ ያለበት ነገር ምንድን ነው? እንግዲህ የጸረ ሙስና ትግል በኮሚሽን ደረጃ ተደራጅተን እንኳ መስራት ከጀመርን እንደ ሀገር ኦልሞስት ወደ 20 አመት ሊሆን ነው፣ 18 ዓመት አልፎናል። ግን አንድ ሊሰመርበት የሚገባው ነገር የጸረ ሙስና ትግል በጸረ ሙስና ኮሚሽን እንቅስቃሴ የሚወሰን አይደለም፣ ወደፊትም ሊሆን አይችልም። የጸረ ሙስና ትግል በዋናነት በአመራሩ ተጨባጭ ኮሚትመንት ነው በቅድሚያ የሚወሰን የፖለቲካ አመራሩ የፖለቲካ አመራሩ የጸረ ሙስና ኮሚሽኖች የዚህ አመራር መሳሪያዎች ናቸው። የፖለቲካ አመራሩ ሙስና የህዝብ ጠላት ነው፣ የሀገር ጠላት ነው፣ ልወጋው ይገባል ብሎ በቁርጠኝነት ሲነሳ የሚተኩሰው በእነዚህ መሳሪያዎች ነው። እነዚህ መሳሪያዎች በራሳቸው አስተዋጽኦ ይኖራቸዋል እንጂ ወሳኝነት አይኖራቸውም። ባለፉት ጊዜያት በተወሰነ ደረጃ አሁን ላለንበት ሁኔታ አስተዋጽኦ ያደረገው በዚህ ዙሪያ የተፈጠሩ መጓደሎች ሊሆኑ እንደሚችሉ ገምታለሁ። ቀደም ባሉት ይዘን፣ ስለዚህ የመጀመሪያው ነገር የፖለቲካ አመራሩ በተለይ ደግሞ አሁን ከለውጥ ወዲህ እየታዩ እየተባሉ እየታዩ ያሉ ነገሮች የበለጠ ተጠናክረው በአመራሩ ዘንድ መምጣት መቻል አለባቸው። ከዛ በመነጨ ይህን ተቋም በአግባቡ ሊሰራ የሚችል መሳሪያ በማድረግ ረገድ በዛ ደረጃ እንዲደራጅ ማድረግ ጠቃሚና ጠንካራ መሳሪያቸው እንዲሆን የማድረግ ስራ ደግሞ መሰራት አለበት። ያ ማለት ምንድን ነው? በአደረጃጀት በአቅም በበለጠ ነጻነት የበለጠ ነጻነትና አቅም ኑሮት ሊሰራ የሚችልበት ሁኔታ መመቻቸት መቻል አለበት። እነዚህ ነገሮች ሲቀናጁ ሌሎች ሌሎች ፋክተሮችም ይሄ ሚዲያውም ሌላውም ሌላውም ነገር ሲያግዘው የበለጠ ውጤታማ መሆን ይቻላል የሚል እንትን ነው ያለ። ከአቶ አኪሉ ሙሉጌታ ጋር ያደረግነው ቆይታ በዚህ ብቻ የተወሰነ አልነበረም። ቀሪውንና ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።